ጤናና አካባቢ ኢትዮጵያ እንደ አውሮፓውያን አቆጣጠር ሀያ ሰላሳ ባለው ጊዜ የምታደርገውን የአየር ብክለት ቅነሳና ለማይቀርላት ደግሞ የአየር ንብረት ለውጥ ታካሄደውን ከተለወጠው የአየር ንብረት ሁኔታ ጋራ የማጣጣሚያ መርሃ ግብር እነዚህን ነው ያቀረበች። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ ከግንቦት 24 እስከ ሰኔ 4 2007 ዓ ም እዚህ ጀርመን ቦን ከተማ በተካሄደው የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ ላይ የተገኙትን በኢትዮጵያ የአካባቢና ደን ሚኒስቴር የሚኒስትሩ አማካሪ የዶክተር ተወልደ ብርሃን ገብረ እግዚአብሔርን ድምፅ ነው ያስቀደም ነው ኢትዮጵያ በቀጣይ 15 ዓመታት በሀገሪቱ የካርቦን ብክለትን በሁለት ሶስተኛ እጅ ለመቀነስ ማቀዷን ይፋ ማድረጓ ለሌሎችም እንዳራያ ነው የታየው። ኢትዮጵያ ውስጥ የካርቦን ብክለቱ ምን ያህል የከፋ ነው? ተግባራዊነቱስ? ለአካባቢ ተፈጥሮ መጠበቅ ለረዥም ዓመታት ባደረጉት አስተዋጽኦ በተለያዩ ጊዜያት ሽልማቶችን ያገኙት ዶክተር ተወልደ ብርሃን ማብራሪያ ሰጥተውናል። አብረን እንቆይ። እዚህ ቦን ከተማ ለ11 ቀናት ተካሂዶ ባለፈው ሐሙስ የተጠናቀቀው የዓለም የአየር ንብረት ለውጥ ተመልካች ስብሰባ በመጪው ዓመት ፓሪስ ላይ ይካሄዳል ተብሎ ለሚጠበቀው ዋናው ጉባኤ መንደርደሪያ ነጥቦች ያስገኛል ተብሎ የታለመ ነበር። ስብሰባው ሲጠናቀቅም በቀጣይ ዓመታት የየአገራቸውን የካርቦን የብክለት መጠን የመቀነስ እቅድ እንዳላቸው 12 ሀገራት አሳውቀዋል። ከእነዚህ ውስጥ ደግሞ ኢትዮጵያ አንዷ መሆኗ ነው የተሰማው። እያደገ የሚገኘው ኢኮኖሚዋን በአረንጓዴ የኃይል ምንጮች ላይ ለመገንባት የምታደርገው እንቅስቃሴም ከአውስትራሊያ እስከ ጃፓን የሚገኙ የበለጸጉ ሀገራት እንደ አርአያ ሊወስዱት የሚገባ መሆኑን የኦክስፋም ዓለም አቀፍ የአየር ንብረት ጉዳይ አማካሪ ቲም ጎሪ ተናግረዋል። ዶክተር ተወልደ ብርሃን ገብረ እግዚአብሔርም ይህን የሚያጠናክር አስተያየት በጉባኤው ማጠቃለያ ላይ መገለጹን ነው የነገሩን። ልክ ነው። እንደ ስኬት በጣም ተቆጥረዋል፣ እንዲያውም ተነግሮለታልን ። ብዙዎቹም በቦን በተደረገው ድርድር የነበሩ የተለያዩ ሀገር ልኡካን በጣም ጥሩ ስራ እየሰራችሁ ነው እያሉ እያሞገስን ነበረ። በቦኑ ስብሰባ መጨረሻም ዕለት ንግግር ሲያደርጉ የጠቀሱት አሉ። ሁሉም ሀገሮች ጠቅሶታል ማለት አይደለም፣ ግን በምሳሌነቱ የሚደነቅ ነው። እንደዚሁ ሌሎች ብንጥር የአየር ንብረት ለውጥን እንገታዋለን እያሉ ተናግረዋል። ኢትዮጵያ ውስጥ ያለው የካርቦን ብክለት ሲባል ከየት የመጣ ነው? በኢንዱስትሪ እንደበለጸጉ ሀገሮች ስላልሆነች ይሄን ያህል የካርቦን ብክለት ኢትዮጵያ ውስጥ አለ ወይ? አለ፣ ትንሽም ቢሆን ግን ከኢንዱስትሪ ብቻ አይደለም የሚመጣው። እውነትም ከኢንዱስትሪ ያልሆነው ለምሳ ካርቦን ቢለቀቅ በቀጣዩ ዓመት ሳር ወይም ዛፍ ሆኖ ስለሚሳብ ስለሚገልቀ ከከባቢ አየር ብዙ ለውጥ አያመጣም። ግን ለምሳሌ ዛፎች ከሚተኩበት መጠን በበዛ ቢቆረጡና ቢነዱ በማገዶነት ወይም በሌላ ምክንያት እሱ ልጠቱን ይጨምራል ትልቁ ሰዎችን እንስሳት ናቸው። የቤት እንስሳት በተለይ ከብቶች፣ ብዙ ከብት ነው ያላት ኢትዮጵያ እና ከነሱም የሚወጣው የጋዝ ልቀት ነው ተደማምሮ እና ኢትዮጵያ እያደረገች ያለች እድገቷን ከካርቦን ልቀት ነፃ ለማድረግ ነው። ለምሳሌ አሁን እንኳ የኤሌክትሪክ ሀይሏን በሙሉ የምታገኘው ከታዳሽ ኃይል ነው ከወራጅ ውሃ እና ከነፋስ ትንሽም ከከርሰ ምድር ምሳሎት። ይሄ ሲደመር ብዙ ደግሞ አዳዲስ ፋብሪካዎች እየተሰሩ ነው። በዛ ኤሌክትሪክ ኃይል ነው የሚሰሩት። ስለዚህ በካይ ጋዝ አይለቁም እና የኢኮኖሚ እድገቷ እየቀጠለ በሄደ ቁጥር ልትለቀው የነበረውን ካርቦን ሳትለቅ ትቀራለች ማለት ነው። ኢትዮጵያ ለኤሌክትሪክ ኃይሏ ሙሉ ለሙሉ በሚባል ደረጃ የታዳሽ የኃይል ምንጭ ተጠቃሚ ሀገር ናት። ለረዥም ዓመታት ከውሃ ማለትም የሃይድሮ ኤሌክትሪክ ተጠቃሚ ሆና የቆየችው ሀገር በቅርብ ዓመታትም ከንፋስ ኃይል የሚያመነጩ ፕሮጀክቶችን ዘርግታለች። ከመሬት ውስጥ ሙቀት የኃይል ምንጭም እንዲሁ መጠቀም ጀምራለች። እንዲያም ሆኖ ግን ከሀገሪቱ ሕዝብ ሶስት አራተኛ የሚሆነው የኤሌክትሪክ ኃይል አልተዳረሰውም። በዚህ ምክንያትም ካርቦንን ወደ ከባቢ አየር የሚለቀው የማገዶ እንጨትን ለመጠቀም የተገደደ ነው። ኢትዮጵያ እስከ ጎርጎሮሳዊ 2030 ዓ.ም ባሉት ጊዜያት የግብርናውን ዘርፍ እንዲሁም የግንባታና የመጓጓዣ ስልቶችን ንጹህ የኃይል ምንጮችን ተጠቅማ የካርቦን ብክለትን 64 በመቶ የመቀነስ እቅድ ነድፋለች። እቅዱ ሲታይ ግዙፍ ይመስላልና እንዴት ይሆን ተግባራዊ የምታደርገው? ዶክተር ቶወልደ ብርሃን በታዳሽ የኃይል ምንጭ መጠቀም ከመነሻው ወጪው ከፍ ያለ ቢሆንም ስራ ሲጀምር ግን ያንን ይክሳል ይላሉ። የኤሌክትሪክ ኃይል ስርጭታችን እንኳ ለሕዝብ በሙሉ ይቅርና በመንገድ ቅርበት ላሉም ሁሉ አልተዳረሰም። ግን ለወደፊቱ እየተስፋፋ በገጠርም ጭምር እስከየቤቱ ድረስ ይደርሳል የሚል እቅድ ነው የያዘችው። በዚህ ምክንያትም የሚነድ ከሰልም ይሁን እንጨት እየቀነሰ ይሄዳል። አሁንም ቅድም እንዳልኩት በትንሹም ቢሆን ያለው መጠን ከታዳሽ ኃይል ብቻ ነው። በተለይ ግን የህዳሴ ግድብ ከፊት አመታት በኋላ የኤሌክትሪክ ማመንጨቱን ሲጀምር ከፍተኛ የኃይል ምንጭ ይኖራታል። ከታዳሽ ኃይል የሚመነጭ ኤሌክትሪክ ኃይል ደግሞ አንድ ልዩ ጥቅም አለው። ምንድን ነው? መጀመሪያ ግንባታው ትንሽ ከነዳጅ ከሚሰራው የበለጠ ቢሆንም ለወደፊቱ ግን ርካሽ ነው የሚሆነው። ምክንያቱም ወጪ የለውም። ከሰል አያስፈልገውም፣ ድንጋይ ከሰል አያስፈልገውም፣ ወይም ናፍጣ አያስፈልገውም። በዚህ ምክንያት የኤሌክትሪክ ኃይል ማግኘቱ ብቻ ሳይሆን ከልቀት ነጻ የሚሆነው የሚገነባውም የኢንዱስትሪ ሂደት ከዚህ ከካርቦን ልቀት ነጻ እየሆነ ይቀጥላል ማለት ነው። ከብቶች ምን ጊዜም ቢሆን ይኖሩናል። በተጨማሪም ሲሚንቶ ምን ጊዜም ቢሆን ካርቦን ዳይኦክሳይድ የሚባለውን ይለቃል። እነዚህ የማይቀሩ ናቸው። እነሱን ደግሞ የደን ሽፋናችንን በመጨመር እናካስሳቸዋለን ማለት ነው። በአጠቃላይ ግን ይሄን ጉባኤውን ተከታትለውታል። አስራ አንድ ቀን የቆየውን አያያዙና እነዚህ በተለይ በኢንዱስትሪ በደንብ የበለጸጉትና ለዓለም የከባቢ አየር ብክለት ከፍተኛውና አስተዋጽኦ ያደረጉት ሀገራት ይዞታቸው ምንድን ነው? በቀጣይ አስማሚ የሆነ ብክለትን የሚቀንስ ውል በዓለም አቀፍ ደረጃ ላይ ለማምጣት መነሻ የሚሆን ነገር አለ አሁን ለፓሪሱ ጉባኤ በሱ ለመነጋገር ድርድር ለመጀመር ነበር ቦን የተሰበሰብ ነው። ከተወሰነ ደረጃ ሄደናል። ቀጥለን በኦገስት መጨረሻ እና ሰፕተምበር መጀመሪያ ገደማ የአንድ አምስት ቀን ስብሰባ ይኖረናል። ቀጥሎም በኦክቶበር እንደዚሁ የአምስት ቀን ስብሰባ ይኖረናል። በዚያ ልዩነቶቻችን በድርድር እየጠበቡ እየጠበቡ ፓሪስ ላይ ስምምነት እንደርሳለን የሚፈታ ነው ያለው እስካሁን ድርድሩ ባካሄደው ውጤት። ተስፋው የሚሰምር ይመስል ይሆን ወይ የሚል ጥያቄ ሊነሳ ይችላል። ተገቢ ነው ቢነሳ። እስካሁን ይህን ያህል ብዙም አልሄድንም። ነገር ግን በቦን ባደረግነው ስብሰባ መጨረሻ የድርድር ሰነዱን በተገቢው አሳጥረው ሊያቀርቡልን ትዕዛዝ ተሰጥቷቸዋል ጽሕፈት ቤትና ለሰብሳቢዎቹ ያኔ ድርድሩ የበለጠ ይሰጥንልናል ብለን ተስፋ እናደርጋለን። በቦን የአየር ንብረት ለውጥ ተከታታይ ጉባኤ የተሳተፉት መቶ ዘጠና አምስት ሀገራት ናቸው። ኢትዮጵያም ሆነች ሌሎች ጥቂት ሀገራት የካርቦን ልቀት መጠንን በየግላቸው ለመቀነስ ማቀዳቸውን ቢገልጹም ከስድስት ወራት ገደማ በኋላ ፓሪስ ላይ ለሚካሄደው ቀጣይ ጉባኤ መጠነኛ እጅ መንሻ ከመሆን የዘለለ ፋይዳ ላይኖረ ይችል ይሆናል። ትርጉም እንዲኖረው ግን ሌሎች ውይይቶችና ድርድሮች የሚደረጉባቸው መድረኮች እስከዚያው ድረስ ይካሄዳሉ። ከሐምሌ መጨረሻ እስከ መስከረም የሚካሄዱት ስብሰባዎች በተለይ ከባቢ አየርም በከፍተኛ ደረጃ እየበከሉ መሆናቸው በግልጽ የሚታወቀው እንደ ቻይና እና ዩናይትድ ስቴትስ የመሳሰሉ ሀገራት ላይ ጫና ለማሳደር ነው ተብሏል። እንዲህ ካለው ድርድር ጎን ለጎንም የፖለቲካ ውሳኔ ማሳለፍና ተጽዕኖ ማሳደር የሚችሉ ወገኖችንም ማግባባቱ እንደሚቀጥል የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተከታታይ መርሃግብር ኃላፊ ክሪስቲና ፊጎርስ ጠቁመዋል። ጀርመን በባቫሪያ ግዛቷ ያስተናገደችው የቡድን ሰባት ሀገራት ጉባኤም ከካርቦን ነጻ የሆነ የኢኮኖሚ እንቅስቃሴ የመጥቀሱ የዚህ ጥረት ውጤት መሆኑን እሳቸው ሲጠቁሙ የቀጣዩ የፓሪስ ጉባኤ አስተናጋጅ የፈረንሳይ ተደራዳሪ በበኩላቸው ትዕግስት ይኑረን እንጂ ይደረስበታል ሲሉ ጥያቄ ያቀረቡላቸውን ጋዜጠኞች አጽናንተዋል። አድማጮች ለቃለ ምልልሱ የተባበሩንን ዶክተር ተወልደ ብርሃን ገብረ እግዚአብሔርን ከልብ እያመሰገንን ለዕለቱ ያልነውን አስተያየት ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋዬ ለገሰ ነኝ። ሰላም ሁኑ።